You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከኮሮና ቫይረስ ወረርሽኝ ጋር ተያይዞ የቴሌ ጤና ተጠቃሚ አውስትራሊያውያን ቁጥር እየናረ መጥቷል። በወርሃ ማርች አንድ ነጥብ ሶስት ሚሊየን የቴሌ ጤና ተጠቃሚ የነበሩ ሲሆን ኤፕሪል ላይ የተጠቃሚዎች ቁጥር ወደ አምስት ነጥብ ስምንት አሻቅቧል። የቴሌ ጤና ግልጋሎት ተጠቃሚዎች ከሐኪሞቻቸው ጋር የሚገናኙት በኦንላይን ወይም በስልክ ነው። ጠቅላላ ሐኪም ቢሊ ስቶፓስ ቴሌ ጤና ህሙማንና የህክምና ቡድን አባላት ለኮሮና ቫይረስ ተጋላጭነት መጠን በመቀነሱ ረገድ ያለውን አስተዋጽኦ አመላክተዋል። የመድብለ ባህል ማኅበረሰብ አባላት፣ አረጋውያን ነፃ የዲጂታል ጤና ግልጋሎቶችን እምብዛም እንደማይጠቀሙም ገልጸዋል። ዶክተር ጂሊያን ሲንግልተን የሮያል አውስትሬሊያ ኮሌጅ ጠቅላላ ሐኪሞች ቃል አቀባይና በሜልበርን የካሪቢያን ጥገኝነት ጠያቂና ስደተኞች ጤና ማዕከል ህክምና ዳይሬክተር የቴሌ ጤና ግልጋሎት አጠቃቀምን አስመልክተው ሲናገሩ፣ ቀጠሮ ለማስያዝ ሲደውሉ የፊት ለፊት ቀጠሮ ወይም የቪዲዮ ምክረ ግልጋሎት ይሹ እንደሁ ይጠየቃሉ። የቪዲዮ ምክረ ግልጋሎት የሚሹ ከሆነ ሐኪሞ ሊንክ ይልኩሎታል። ሊንኩን በመጫን ከሐኪሞ ጋር በቪዲዮ የተያዩ መናገር ይቻሉታል። ይሁንና ጸጥ ያለ ስፍራና ጥሩ የኢንተርኔት ግንኙነት ሊኖሮት ይገባል። የሐኪሞ ምስል በጥሩ ሁኔታ የማይታዩት ከሆነ መልካም አይደለም። ሐኪሞ ዘንድ ምን እየተከናወነ እንዳለ ለመመልከት ሰፋ ያለ ስክሪንም ያሻዎታል ይላሉ። ዶክተር ቢሊ አክለውም ምናልባትም የቪዲዮው ግንኙነት ጥሩ ካልሆነ ለሐኪሞ የስልክ ቁጥሮን ሰጥተው በስልክ መናገሩ አማራጭ መፍትሄ እንደሚሆንና ከሐኪሞ ጋር ከመናገሮ በፊትም ሊያነሳቸው የሚሹቸውን ጥያቄዎች መዝግበው ማዘጋጀቱ መልካም እንደሚሆን ይመክራሉ። ከአምስት አንድ አውስትራሊያውያን ከእንግሊዝኛ ሌላ ቋንቋ የሚናገሩ በመሆናቸው ቋንቋውን የሚናገር ሐኪም ለማግኘት ሄልስ ኢንጂን ድረገጽን መጎብኘት እንደሚችሉና የጤና ግልጋሎት ዘርፍ በቪዲዮ ግንኙነት ወቅትም አስተርጓሚ እንደሚመድብሎ ይጠቁማሉ። የመድኃኒት ማዘዣ ወረቀቶችንም ሐኪሞ በቀጥታ ለመድኃኒት ቤቶች ሊልክሎት ስለሚችል መድኃኒቶቹን ከመድኃኒት መሸጫው ዘንድ ሄደው መውሰድ ይቻሎታል። በሌላም በልክ በአእምሮ ጤናው እንዲሁ የቴሌ ጤና ግልጋሎት ከፍ ማለቱን የቢዮንድ ብሉ ስታስቲክስ ያመለክታል። ቅድመ ኮቪድ-19 ከ10 እስከ 15 ያህል አረጋውያን የመንፈስ ጭንቀት የሚታይባቸው ሲሆን በአረጋውያን መጦሪያ የሚገኙቱ ላይ 35 ፐርሰንቱ የአእምሮ ሁከት ተጠቂዎቹ እንደሆኑ ያመለክታል። እንደ ሰርቪስ አውስትሬሊያ ሜዲኬር ሳስክስ ከሆነ ከ2018 እስከ 19 የስነ አእምሮ ሐኪም ከጎበኙት ሁለት ነጥብ አራት ሚሊዮን ሰዎች ውስጥ የቴሌ ጤና ግልጋሎትን የተጠቀሙት 66 ሺህ ብቻ ነበሩ። ሆኖም በወርሃ ኤፕሪል ብቻ 52 ፐርሰንቱ የአእምሮ ጤና ምክረ ግልጋሎቶችን በቴሌ ጤና ተጠቅመዋል። ምንም እንኳን የቴሌ ጤና ግልጋሎት ከፍተኛ ቢሆንም ሙሉ በሙሉ በአካል ሐኪም ዘንድ ቀርቦ ምርመራ ማግኘትን ያክል የሚተካ እንዳልሆነም ዶክተር ቢሊ ልብ ያሰኛሉ። በአካል ሐኪሙ ዘንድ መቅረብ ካሹም የአንድ ነጥብ አምስት ሜትር ርቀት መጠበቆን አይዘንጉ። ምናልባትም ቫይረስ ሳይዘኝ አይቀርም የሚል ጥርጣሬም ካለት 1800 020 080 ይደውሉ። የስሜት መታወክ ያደረቦትና እርዳታ ካሻዎት ወደ ላይፍላይን በ131114 ወይም ቢዮንድ ብሉ በ1300 22 4636 ደውለው ማናገር ይችላሉ። አስተርጓሚ ካስፈለጉት 131450 ይደውሉ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ።